ህፃኑ በሰነዓ በሚገኝ አንድ ሆስፒታል ጨቅላ ህጻናት ከፍተኛ የህክምና ክትትል በሚደረግላቸው ሳጥን ውስጥ ተኝቷል። አጥንቶቹ መቆጠር እስኪችሉ ድረስ የከሳው ህጻን የተለያዩ መድኃኒቶች እንዲያገኝ ሰውነቱ ላይ ከተሰካካበት የመድኃኒት ማስተላለፊያ ቱቦዎች ሌላ በተደረገለት ሽንጥ ጨርቅ ተውጦ ከከሳ ፊቱ ጋር በዕድሜ የጠና ሰው አስመስሎታል። ወጀሃ ኻድሙል ሐረመይን ሸሪፈይን መለክ ሰልማን ቢን ዓብዱልዓዚዝ አል ሰዑድ ይጠንቀቁ ቀጥሎ የምታዩት ምስል እጅግ ሊያስደነግጥ የሚችል ነው ይላል። ህፃኑን በተንቀሳቃሽ ምስል ቀርጾ በየመን የሚታየውን አሰቃቂ የሰብዓዊ ቀውስ ይፋ ያደረገው ሮይተርስ የዜና አገልግሎት በአሰራጨው ዘገባ። በዚሁ የመረጃ ቪዲዮ ላይ አንድ እጅግ የገረጣና የከሳ ህፃንም ይታያል። በወቅቱ የመን ውስጥ ያለውን ከፍተኛ የሰብአዊ ቀውስ በቃላት ለመግለጽ እጅግ ያዳግታል። በየመን የተባበሩት መንግስታት የህጻናት መርጃ ተጠሪ ሜርቲክስ ላሬ ነው እንደሚሉት ቀውሱን ምናልባት ቁጥር ሊገልጸው ይችል ይሆናል። በአመት 25ሺህ ህጻናት እንደተወለዱ አላያም በተወለዱ በአንድ ወር ጊዜ ውስጥ ይሞታሉ። ህጻናት ለእንቅልፍ ወደ መኝታ የሚሄዱት እንደራባቸው ነው። በአሁኑ ወቅት አንድ ሚሊዮን አምስት መቶ ህጻናት በተመጣጣኝ ምግብ እጦት እየተሰቃዩ ናቸው። በየመን በሚታየው ከፍተኛ ረሃብ ሰበብ በመቶ ሺህ የሚቆጠሩ ነዋሪዎች በሞት አፋፍ ላይ ይገኛሉ። 28 ሚሊዮን ከሚገመተው የሀገሪቱ ህዝብ መካከል 80 በመቶ የአስቸኳይ እርዳታን ይሻል። የዓለም የምግብ ፕሮግራም ባልደረባ ቤቲና ሉሸር እንደሚሉት በዓለማችን ከፍተኛው ረሃብ የሚታይበት ቦታ የመን ነው። በዓለማችን ከፍተኛ የረሃብ ቀውስ የሚታይበት ቦታ የመን መሆኑ የተረጋገጠ ነው የወቅቱ የአለማችን አስከፊ ቀውስ ይህን አስከፊ ቀውስ ለመቅረፍ የሚደረገው እርምጃም አዳጋች ሆኗል በአሁኑ ወቅት በሚሊዮን የሚቆጠሩ ነዋሪዎች ሙሉ በሙሉ የእርዳታ ምግብ ጥገኛ ናቸው በርካታ ህጻናትና ከአንድ ሚሊዮን የሚበልጡ ነፍሰ ጡርና የሚያጠቡ እናቶች በተመጣጠነ ምግብ እጦት እየተሰቃዩ ነው። ይህን ሁሉ በመረጃ መዘርዝሩ ማየት ይቻላል። በየመን በሁቲ አማጽያንና በሳውዲ አረቢያ በሚደገፉት የፕሬዚደንት አብደራቦ ማንሱር ሀዲ ጦር መካከል ለአመታት የዘለቀው ጦርነት አሁንም እንደቀጠለ በመሆኑ የሀገሪቱን ጉዳይ በቅርበት ለመከታተል ከውጭ ወደ ሀገሪቱ ታዛቢዎች መግባት አልቻሉም። ሳውዲ አረቢያ የምትመራው ጥምር ጦር ለምሳሌ በገበያ ቦታ ለሰርግ በተሰበሰቡ ሰዎች ላይ በተደጋ ተደጋጋሚ ጥቃት በመጣሉ በርካታ ሲቪል ነዋሪዎች ይገደላሉ። በየመን የተባበሩት መንግስታት የህጻናት መርጃ ተጠሪ ላሬ ነው እንደሚሉት ድርጅታቸው ይህንን አይነቱን ጥቃት ይቆጣጠራል። የዩኤን ታስክ ፎርስ ፎር ሞኒተሪንግ ቫዮሌሽንስ የተባበሩ መንግስታት የህጻናት መርጃ በየመን ይህንን አይነት ጥቃቶች ሲደርሱ ይቆጣጠራል። ባለፉት አመታት ከ5000 በላይ ህጻናት ተገለዋል አሊያም ቆስለዋል። የእርዳታ ምግብና የህክምና ቁሳቁስ ያለምንም እክል ወደ የመን መግባት እንዲችል የተለያዩ የእርዳታ ድርጅቶች እንዲሁም ከጥቂት ጊዜ ጀምሮ ሳውዲ አረቢያ ጭምር ይጠይቃሉ። ባለፈው ህዳር ወር በሁቲ አማጽያን እጅ ስር ወደሚገኘው የየመን ሰሜናዊ ክፍል ምንም አይነት የእርዳታ ምግብና መድኃኒት እንዳይገባ በሳውዲ አረቢያ የሚመራው ጥምር ጦር መከልከሉ ይታወቃል። በየመን ከሚታየው ከፍተኛ ረሃብ ሌላ በኮሌራ የተያዘውና የሚያዘው ሰው ቁጥር በሚሊዮን የሚቆጠር ሆኗል። ለህይወት አስጊ የሆነ ተላላፊ በሽታ በስርጭት ላይ መሆኑም እየተነገረ ነው። በአብዛኛው ሲቪል ማህበረሰቡን ክፉኛ እየጎዳ ያለው የየመኑ የእርስ በርስ ጦርነት አሁንም መፍትሄ የሚያገኝ አይመስልም። የዓለም የምግብ ፕሮግራም ባልደረባ ቤቲና ሉሸር እንደገለጹት በየመን እየሆነ ያለው ነገር ቃላት ሊገልጸው የማይችል የሚችል አሰቃቂ ነገር ነው።